ማህደረ ዜና የብራዚል ሕግ መወሰኛ ምክር ቤት ባለፈው ሳምንት ያሳለፈው ውሳኔ ብራዚሎችን ሁለት ገምሶም ገሚሱን ሲያስፈነድቅ የተቀረውን በሐዘን ቁጭታ ኮማትሯል። ለአሜሪካ ፖለቲከኞች በእርግጥ አስደሳች ነው። ለዶናልድ ትራምፕ ግን ውሳኔው በዘር ቀለም ሃይማኖት ጥላቻ ከተሞላ መርሃቸው ጋር መጣጣሙ አጠራጣሪ ነው። ሊባኖሶች ተደስተዋል፣ ቡልጋሪያዎች ሳያዝኑ አልቀሩም። የመካከለኛው ምስራቅና የምስራቅ አውሮጳ ትናንሽ ሀገራት ህዝብ በደቡባዊ አሜሪካዊቱ ትልቅ ሀገር ትልቅ ፖለቲካዊ ቀውስ ለመደሰት ማዘናቸው ፖለቲካዊ ምክንያት በእርግጥ የላቸውም። መደሰት ማዘናቸው ግን እርግጥ ነው። ለምን? የብራዚል ፖለቲካዊ ቀውስ መነሻም ውስጣዊና ውጫዊ ምክንያቱ ማጣቀሻም እንድምታው መድረሻችን ነው። ላፍታም አብራችሁን ቆዩ። እንደ እግር ኳስ ጥበብ ምጥቀቷ ሁሉ ባደንዛዥ ዕጽ መደንዘዣ መነገጃነት የገነነችው ከሳምባ ዳንስ መፍለቂያነቷ እኩል የወሮ በላ ነፍሰ ገዳዎች መናኸሪያነቷ የደመቀው ከውበት ፍቅር ተምሳሌትነቷ እኩል የተውሳክ ቆሻሻ መከመሪያነቷ የተመሰከረላት ሀገር ስልጣኔ ከባርነት ፖለቲካ ከሙስና ዲሞክራሲ ከጭቆና ፍትህ ካድልኦ ልማት ከጥፋት ሲጋጭባት በርግጥ አዲስ አይደለም። ብራዚል ዛሬም ፌዴራላዊ ዴሞክራቲክ ብራዚል ነው ይፋ ስሟ። በቆዳ ስፋትም በሕዝብ ብዛትም ከዓለም አምስተኛ ናት። ከደቡብናም ከላቲን አሜሪካ ሀገራት ትልቋም ሀብታሟም እሷው ናት። ከ1990ዎቹ ማብቂያ እስከ 2010 ድረስ ዘመኑ በሙሉም እንደ ጎርጎሪያኑ አቆጣጠር ነው። በምጣኔ ሀብት በፍጥነት በማደግ ከዓለም ቻይናን አስቀድማ በሁለተኝነት ትከተል ነበረ። የተፈጥሮ ሀብቷን ብዛት፣ አይነት፣ ውበት ስብጥሩን መዘርዘር በእርግጥ ሲበዛ አታካች ነው። ፖርቱጋላዊው ሀገር አሳሽ ፔድሮ አልቫሬስ ካቤራል የመራቸው የነጭ ካቶሊካዊት ፖርቱጋል ቅኝ ገዢ ወታደሮች እስከተቆጣጠሯት እስከ 1500 ዓመት ድረስ የተለያየ እምነት ተከታዮች የተለያየ ነገድ አባላት በየአካባቢያቸው የየራሳቸውን አስተዳደር መስርተው ይኖርባት ነበረ። ከሦስት መቶ ዓመታት በላይ የዘለቀው የፖርቱጋል ቅኝ አገዛዝ የአውሮጳ ሃይማኖትን ካቶሊክ ክርስትናን የአውሮጳ ዘርን ነጭ የአውሮጳ ፖለቲካዊ ምጣኔ ሀብታዊ ስርዓትን እና የአውሮጳ ስነ ልቡናዊ አስተሳሰብን ተከለ። የሀገሬው አንጡራ ተወላጅ ጉልበት ለአውሮጳውያኑ ሰፋሪዎች ባለመብቃቱ ወይም ባለማርካቱ የሰፋሪዎቹን ፍላጎት ለማሟላት ጥቁር አፍሪቃውያን በገፍ በግፍ የተጋዙትም ያኔ ነበረ። ቅኝ ገዢዎች ከሊዝበን ቤተመንግስት በቀጥታ መግዛታቸው በሺህ ስምንት መቶዎቹ መጀመሪያ ቢቋረጥም አንዴ ንጉስ፣ ሌላ ጊዜ ልዑል፣ ሌላ ጊዜ ጀኔራል፣ ደግሞ ሌላ ጊዜ ሪፐብሊካን እያሉም ያችን ሰፊ ውብ ሀብታም ሀገር ከመቶ ዓመት በላይ የገዙት አምባገነኖቹ የቅኝ ገዢዎቹ ልጆች ወይም የልጅ ልጆች ነበሩ። በ1989 የብራዚል ሕዝብ ለመጀመሪያ ጊዜ በቀጥታ በሰጠው ድምፅ ፕሬዚዳንቱን መምረጡም የዘመነ ዘመናቱ አምባገነናዊ ወታደራዊ አገዛዝ የማብቃቱም እውነተኛ ዲሞክራሲያዊ ስርዓት የመፈንጠቋብነት ተደርጎ ነበረ። ቀኝ ዘመሙ ፖለቲከኛ ፌርናንዶ ኮለር የድምፅ አሰጣጡ ሂደት ቢያወዛግብም ስልጣን የያዙት። እውቁን የግራ ፖለቲካ አቀንቃኝ ሉዊስ ኢናቺዮ ሉላ ደ ሲልቫን አሸንፈው ነበር። ይሁንና ፌርናንዶ ኮለር ከሁለት ዓመት በላይ ስልጣን ላይ አልቆዩም። በሙስና ተጠርጥረው የሀገሪቱ ሕግ መምሪያ ምክር ቤት ኮንግረስ እንዲከሰሱ ወሰነባቸው። ውሳኔውን ሕግ መወሰኛው ምክር ቤት ወይም ሴኔቱ እንደሚያጸድቀው ሲያውቁም ስልጣናቸውን በፈቃዳቸው ለቀቁ። ሺ ዘጠኝ መቶ ዘጠና ሁለት በአራተኛ ዓመቱ ዘንድሮም ተራው በሉላ ደ ሲልቫ ጠንካራ ድጋፍ ሥልጣን የያዙት የግራ ፖለቲከኛዋ የዲልማ ቫና ሮይሴፍ ሆነ። Está encerrada a votação, nós vamos proclamar o resultado. Presidente, o Não 22, o parecer foi aprovado. ከሰማንያ አንዱ የህግ መወሰኛ ምክር ቤት አባላት ከሁለት ሶስተኛ የሚበልጡት ባጸደቁት ውሳኔ መሰረት ፕሬዝደንቷም ለስድስት ወር ከስልጣን ታግደው ምክር ቤቱ የሚወስነውን መጠበቅ ግድ አለባቸው። ሮዩሴፍ የምክር ቤቱን ውሳኔ ዘመናዊ መፈንቅለ መንግስት በማለት አውግዘውታል። ይሁንና ምክር ቤቱ የወሰነውን እንዳይወስን የሀገሪቱ ህገ መንግስታዊ ፍርድ ቤት እንዲያግደው የፕሬዝደንቷ ጠበቆች ያቀረቡትን ማመልከቻ ፍርድ ቤቱ ውድቅ አድርጎት ነበረ። ፕሬዝደንቷም ከእንግዲህ የሚከራከሩትም ከስልጣን እንዲታገዱ በወሰነባቸው ምክር ቤት ፊት ነው። በዚህም ምክንያት እስከ መጨረሻው አድርገዋለሁ ያሉት ሙግት ለድል መብቃቱም አጠራጣሪ ነው። ዋና ጠበቃቸው ሆሴ ኤድዋርዶ ካርዶስ ሴትዮዋን ንጹህ ይሏቸዋል። የምክር ቤቱን ውሳኔ ደግሞ ታላቅ ታሪካዊ ስህተት ከሳቸው በፊት ስልጣን ላይ የነበሩ መሪዎች በሙሉ ያደረጉትን በማድረጋቸው ሀቀኛና ምንም ጥፋት ያላጠፋች ንጹህ ሴትን ከሆነጀላችሁ ፕሬዚዳንቷን ጥፋተኛ ለማድረግ በህግ የተሰጣችሁን ኃላፊነት ከተጠቀማችሁ እኔ ልንገራችሁ ታሪካዊ የህግ መፋለስ ትፈጽማላችሁ። የዋህ ሴትን ወንጅላችኋልና ከፖለቲካዊ መርህ እኩል የሃይማኖት ሐራጥቃም የዘር፣ የጾታም፣ ከሁሉም በላይ የድሃ ሀብታሞች የጥቅም ልዩነት የሚነዳው ቀውስ ብራዚሎችን ግራ ቀኝ ከፍሎ ሲያወዛግብ ዊኪሊክስ የተሰኘው ምስጢር አጋላጭ አምደመረብ የበትናት ትንሽ መረጃ የብራዚል ቀውስ ከብራዚል ብቻ የመነጨም ብራዚል ላይ ብቻ የሚቆም እንዳልሆነም ጠቁማለች። አፈትልኮ የወጣም የዩናይትድ ስቴትስን ዲፕሎማሲያዊ መልእክት የጠቀሰው መረጃ እንደሚለው የሮይሴፍ ምክትል የአሁኑ ተጠባባቂ ፕሬዚደንት ሚካኤል ቴምር የብራዚልን የሠራተኞች ፓርቲ ከስልጣን ለማውረድ አበክረው እንደሚጥሩ ገና በ2006 በብራዚል ለዩናይትድ ስቴትስ ኤምባሲ ቃል ገብተው ነበረ። ያኔው የብራዚል ፕሬዚደንት ሉላ ደ ሲልቫ ግን ለአሜሪካኖች ባደሩት በነ ቴሜር ግፊት ሴራና ዘመቻም የሚበገሩ አይነት አልሆኑም። የዛኑ ያክል እነ ቴመርም ሮይሴፍን የመሰሉም ደካማ መሪን ሾክ የመተው የሠራተኛውን ፓርቲ ከሥልጣን እስኪያስወግዱ ድረስ አድበው አልተቀመጡም ነበረ። ሮብ ተሳካ ላቸው ከወግ አጥባቂ ሀብታም ብራዚላውያን እኩል የዋሽንግተን ፖለቲከኞች ተደሰቱ። ለዩናይትድ ስቴትስ ፕሬዚደንትነት ለመወዳደር የሪፐብሊካን ፓርቲን ውክልና ያገኛሉ የሚባሉት ዶናልድ ትራምፕ ግን የቴመር ትግል ለድል በመብቃቱም የሚደሰቱበት አመክኗዊ ምክንያት የለም። ፖለቲካውን በዶላር ክምር የሚያሾሩት ትራምፕ ስደተኛ ይጠላሉና ዩናይትድ ስቴትስ የማንም ችግር ማራገፊያ ሆናለች። እዚህ ያላችሁት ጥሩዎችና የጸዳችሁ ናችሁ። ሜክሲኮ ዜጎቿን ወደኛ ስትልክ ጥሩዎቹን አትልክም። እናንተን አይደለም እናንተን አይደለም። የምትልከው ብዙ ችግር ያለባቸውን ሰዎች ነው የምትልከው። ያንን ችግራቸውን ይዘው ነው ወደ እኛ የሚመጡት። ደህናዎቹን ሰዎች አይልኩም። የሚመጡት ከሜክሲኮ ብቻ አይደለም፣ ከመላው የደቡብና የላቲን አሜሪካ፣ ምናልባትም ከመካከለኛው ምስራቅ ጭምር ነው የሚመጡት። መካከለኛው ምስራቅ የብራዚሉ ተጠባባቂ ፕሬዚደንት የመካከለኛው ምስራቅ ስደተኛ ልጅ ናቸው። ሚካኤል ሚጎል ቴመር ሉሊያም፣ ሊባኖሳዊ አረብ። ትራምፕ ራሳቸው የጀርመን ስደተኛ ልጅ ናቸው። ያባታቸው ብጤ ስደተኛም አሜሪካ እንዳይገባ ምናልባትም በርሊን ላይ ያዩትን አይነት አጥር ለማስገንባት ማቀዳቸውን በሚደሰኩሩበት መሃል የአረብ ስደተኞቹ ልጅ የብራዚሉ ተጠባባቂ ፕሬዝደንት የሀገራቸው ጥቅም አራማጅ ሚስጢራዊ ወዳጅም መሆናቸውን ዊኪሊክስ አፈጋውም ሊባኖሶች ግን ተደስተዋል። ወደ ሰሜናዊ ሊባኖሳዊቷ ከተማ ቤታ አቦውራ በሚወስደው ጎዳና ላይ የተጻፈው የመንገድ ስም እስካለፈው ሐሙስ ድረስ ምክትል ፕሬዚደንት ቴመር የሚል ነበረ። ነገን ቀይረዋለን አሉ የከተማይቱ ከንቲባ ባሳም ባርባር። ነገን የቴመር አዲስ ሥልጣን ይጨመርበታል፣ ፕሬዚደንት የሚለው በመሾማቸው በጣም ተደስተናል፣ ኮርተናል አከሉ ከንቲባው የደስታ ኩራት ምክንያታቸው ፖለቲካዊ፣ ምጣኔ ሀብታዊ፣ ዲፕሎማሲያዊ፣ ሃይማኖታዊም አይደለም። ደም ከውሃ ይወፍራል አይነት እንጂ ቴሜር በ1997ና በ2011 የወላጆቻቸውን የትውልድ መንደር ጎብኝተው ዘመዶቻቸውንም አነጋግረው ነበረ። ያን ያስተናግዷቸው የቅርብ ዘመዳቸው ኒዛር ቴሜር፣ አሁን እንደገና ሊባኖስን ቢጎበኝ ማን ያስተናግደዋል? አሉ በቀደም ምክንያት እሱ ፕሬዚደንት ነው። እኛ ደግሞ ፕሬዚደንት የለንም። ማን ይቀበለዋል? ጠየቁ። ስልሳዎቹን የዕድሜ ክልል ያጋመሱት ሊባኖሳዊ ቴሜር፣ ሊባኖሶች እንደ ቴሜር ተጠባባቂም፣ እንደ ትራምፕ እጩም፣ እንደ ኦባማም ፕሬዚዳንት የላቸውም ሁለት ዓመታቸው። ይሁንናም ቴሜር ስለ ሊባኖስ ለማሰብ አሁን ጊዜ የላቸውም። የመጀመሪያ ሥራቸው ተጠባባቂ የሚለውን ቅጽል አውልቀው ለመጣል የብራዚል ፖለቲከኞችን በዙሪያቸው መኮልኮል ነው። እስካሁን ድረስ ከወግ አጥባቂዎቹ በተጨማሪ አቺዮ ኔቬስን የመሳሰሉ የሶሻል ዴሞክራቲክ ፓርቲ ሴናተሮች ቴሜርን ባይደግፉ እንኳን ሮይሴፍን ስለሚጠሉ ከቴሜር የሚርቁ አይመስሉም።

ሰውየው በ2014 በተደረገው የመለያም ፕሬዝደንታዊ ምርጫ በፕሬዝዳንት ሮይሴፍ የተሸነፉ ፖለቲከኛ ናቸው። ሊባኖሶች ከተደሰቱ ቡልጋሪያዎች ያዝኑ ይሆን እንጃ። ብቻም ዲልማ ቫና ሮይሴፍ በቅርቡ በልዩ ክብር ተቀብለው ካነጋገሩት መሪ አንዱም የቡልጋሪያው ፕሬዝደንት ሮሰን አሴቭ ፕሌቭ ኔሌቪን ናቸው። በፍጥነት የምታድገው ትልቅ ደቡባዊ አሜሪካዊት ሀገር መሪ የድሃ ትንሽቱን አውሮጳዊ ሀገር አቻቸውን በልዩ ክብር የማስተናገዳቸው ምክንያት ፖለቲካዊ፣ ምጣኔ ሀብታዊ፣ ዲፕሎማሲያዊም ነበር ማለት ከባድ ነው። ደም ከውሃ ይወፍራል ንበል እንደገና እንጂ ሮይሴፍ የቡልጋሪያ ስደተኛ ልጅ ናቸው። ሮይሴፍ የስደተኛ ልጅ ናቸው። ቴሜርም ሮይሴፍ ለድሆችና ለዝቅተኛው መደብ የቆመውን ግራ ዘመሙን የሰራተኛ ፓርቲ ይመራሉ። ቴሜር በአንጻሩ ወደ መሃል ቀኝ የሚያዳላው ፓርቲ መሪ ናቸው። ሁለቱ ፖለቲከኞች እንደ ስደተኛ ልጆችም እንደ ብራዚላዊም ፕሬዚደንትና ምክትል ሆነው ትልቂቱን ሀገር መምራት በእርግጥ አልተሳናቸውም ነበር። ዳር ግን አልዘለቁም። ሮይሴፍ ቁልቁል ሲንሸራተቱም ቴሜር ሽቅብ ተንቻረሩ። በሮይሴፍ ካቢኔ ውስጥ አንዲት ጥቁርን ጨምሮም ስድስት ሴቶች ነበሩ። በቴሜር አንድም ጥቁር፣ አንድም ሴት የካቢኔ አባል የለም። ከሮይሴፍ ጋር ብራዚልን ለ13 ዓመት የመራው የሠራተኞች ፓርቲም ከሥልጣን ተወግዷል ወይም ታግዷል። ዮርግ ቢያንን የመሳሰሉ ጠንካራ ሴናተሮች ግን አሁንም ይሟገቱላቸዋል። እዚህ እኛ ሀገር የተረጋጉና ጠንካራ ተቋማት አሉ እያሉ የሚናገሩ ብዙ ሰዎች አሉ። እኔ ለሁሉም የምናገረው ግን እዚህ ሀገር የተቋማት ስርዓት አልበኝነት ነው የሰፈነው እያልኩ አናርኪያ ኢንስቲቱሲዮናል ነው። የጥቁር ኬንያዊው ተማሪ ልጅ ስልጣን በያዙ በሰባተኛው ዓመት የጀርመኑ ስደተኛ ልጅ ዶናልድ ትራምፕ ሙስሊምና ስደተኛ ባይኔን እንዳላይሉ ገቡ። ትራምፕ ስደተኞችን በግንብ ሙስሊሞችን በመግቢያ ፍቃድ ለማገድ ሲዝቱ የፓኪስታኑ ሙስሊም ስደተኞች ልጅ ሳድቅ ካህን የለንደንን ከንቲባነት ስልጣን ያዙ። የቡልጋሪያ ስደተኛዋ ልጅ ከስልጣን ሲታገዱ የሊባኖሱ ስደተኞች ልጅ ስልጣን ያዙ። የስደተኛ ልጆች ፖለቲካን በሊሆን ግን ስደተኛ ያልሆነው ማን ነው? ነጋሽ መሐመድ ነኝ። ቸር ያሰማን።